ግ ፋላ የባለ ብዙ ቀለም ሀሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ ሰላም ለእናንተ ይሁን። ጋቢና ቪኦኤ ከአሜሪካ ድምፅ ተጀመረ። ዛሬ ምሽት ከሚሰሙት ዘገባዎች መካከል ወደ ክፍለ ሀገር ወይም ደግሞ ወደ ቤታቸው የተመለሱ የክፍለ ሀገር ልጆች ግን በጣም ሲቸገሩ ይቻለ ነው። እኔ በበኩሌ በኢንተርኔትም ባለመኖሩ ምክንያት የምርምር ስራቸውን አሁንም ድረስ ያልጨረሱ ልጆች አሉ። በከፍተኛ ትምህርት ተቋማት እየተካሄደ ያለው በቴክኖሎጂ የታገዘ የትምህርት ሂደት ምን ይመስላል ስንል ጠይቀናል። ቀደም ብለን የሰማነው የሁለተኛ ዲግሪ ተመራቂው ኪሮቤል አምሳሉን ጨምሮ ሌሎች አጋሩንን ሀሳብ በምሽቱ እናስደምጣለን። አሁን ዋናው ትልቁ የዚህ ክትባት ልዩ ሊያረገው የሚችለው የትኛው ክትባት ከአዳጊ ሀገሮች እንደሚቀርብ አንድ መታወቅ ይኖርበታል። የኮቪድ-19 መከላከያ ክትባትን ወቅታዊ ደረጃና ስርጭት በሚመለከት ሀሳባቸውን የጠየቅናቸውን ዶክተር ኤርሚያስ በላይን የሰማናቸው በዩናይትድ ስቴትስ በሽታዎች መቆጣጠሪያ ማዕከል ውስጥ በከፍተኛ ኃላፊነት ይሰራሉ። ቆየት ብለን እናገኛቸዋለን። ተጨማሪ ዘገባዎችም ተካተዋል። ሀብታሙ ስዩም መሰናዶን በመምራት ኤልያስ አስማረ ደግሞ ቅንብሩን በመከወን አብረናችሁ እናመሻለን። በመቀጠል የደንገረመው አጫጭር የዓለም ዜናዎችን ታጋራናለች። አመሰግናለሁ ሀብታሙ። በድጋሚ እንደምናመሽታችኋል። የኢትዮጵያ መንግስት 250 ሺህ ለሚሆኑ ዜጎች የሰብአዊ ድጋፍ ወደ ትግራይ ክልል መላኩን አስታወቀ። የሰብአዊ ድጋፉን የሚያስተባብሩ ቡድኖች መሰማራታቸውንም አመላክቷል። የሰብአዊ ድጋፍ እንቅስቃሴው የሚመራው በኢትዮጵያ መንግስት መሆኑን የገለጹት የአስቸኳይ ጊዜ አዋጅ የመረጃ ፍሰት ቃል አቀባይ አምባሳደር ሬድዋን ሁሴን የተባበሩት መንግስታትም ሆነ ሌሎች የሰብአዊ ድጋፍ ተቋማት የመንግስት መመሪያዎችንና የአገሪቱን ህግ ባከበረው መልኩ እንዲሳተፉ አሳስበዋል። በትግራይ ወደሚገኘው ሽመልባ የስደተኞች ካምፕ እያመሩ እንደነበረ የገለጹ የተባበሩት መንግስታት ሰራተኞች ተኩስ ያጋጠማቸውም ሁለት ኬላዎችን ጥሰው ሶስተኛውን ሊደግሙ ሲሉ መሆኑንም አምባሳደር ሬድዋን ተናግረዋል። በፖሊስ ቁጥጥር ስር የሚገኙት የህወሀት ስራ አስፈጻሚ ኮሚቴ አባልና የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም እንደዚሁም በቀድሞ የትግራይ ክልል ምክትል ፕሬዚዳንት አምባሳደር አዲስ አለም ቤሌማ ላይ ምርመራ እየተካሄደ መሆኑን መሆኑንም ቃል አቀባዩ አመላክተዋል። በሽሽት ላይ ካሉት የህወሀት አመራሮች አብዛኞቹ በጥቂት ቀናት ወይም ሳምንታት ውስጥ ተይዘው ለፍርድ ይቀርባሉ ሲሉም አምባሳደር ሬድዋን አክሏል። ዘገባውን ያደረሰን እስክንድር ፍሬው ነው። ክልላዊ የስምንተኛ ክፍል ፈተና በኦሮሚያ ክልል ከነገ ህዳር 30 2013 ጀምሮ ለቀጣይ ሶስት ቀናት የሚሰጥ መሆኑን የኦሮሚያ ትምህርት ቢሮ ገለጸ። ቢሮ እንዳስታወቀው ከ460 በላይ የሚሆኑ ተማሪዎች በኦሮሚያ ብሔራዊ ክልል ላዊ መንግስትና በአዲስ አበባ ከተማ አስተዳደር ውስጥ የሚሰጥ መሆኑም ተገልጿል። ዘገባው የሙክታር ጀማል ነው። የቤንሻንጉል ጉምዝ ክልል ርዕሰ መስተዳደር አቶ አሻድሊ ሀሰን የህወሀት ጥፋት አስፈጻሚ ኃይሎች እጃቸውን እንዲሰጡ ያሳሰቡበት ቀነ ገደብ ቢጠናቀቅም እጅ የሰጠ የታጠቀ ኃይል የለም ሲሉ የክልሉ ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አስታወቁ። የጽህፈት ቤቱ ኃላፊ አቶ መለሰ በየነ አሁኑም በሩ ክፍት ስለሆነ ማንኛውም ታጥቆ የሚንቀሳቀስ ኃይል ለመንግስት እጅ ሊሰጥ ይገባል ሲሉ አሳስቧል። እጃቸውን በሰላማዊ መንገድ ከመስጠት በንጹሐን ዜጎች ላይ ጥቃት ለመፈጸም ሲንቀሳቀሱ የነበሩ 23 የሆኑ የጸረ ሰላም ኃይሎችም ዛሬ በመተከል ዳንጉር ወረዳ ተደምስሰዋል ሲሉ ኃላፊው አስታውቀዋል። أول، على ናኩር መልካ ነው። ዩናይትድ ስቴትስ በቻይና ባለስልጣናት ላይ የጣለችውን ማዕቀብና ከታይዋን ጋር በቅርቡ የፈጸመችውን ተጨማሪ የጦር መሳሪያ ሽያጭ በመቃወም ቤጂንግ ዋሽንግተንን አወገዘች። ተቺዎች የትራምፕ አስተዳደር በቻይና ላይ ከፍተኛ ጫና ለማድረግ ያነጣጠረው ታክቲክ ያሉት ዩናይትድ ስቴትስ የወሰደችው ይህ እርምጃ ተመራጩ ፕሬዚዳንት ጆ ባይደን ከቤጂንግ ጋር ሊኖራቸው የሚችለውን የተረጋጋ ግንኙነት ይበልጥ አዳጋች ሊያደርገው የሚችል ነው ብለዋል። የሆንግ ኮንግ ብሔራዊ ጸጥታ ህግ በሚል በአውሮፓውያኑ ሀያ ሀያ መጀመሪያ ላይ የወጣውን በታይዋን ዜጎች ላይ ከፍተኛ ጫና የሚያሳድር መሆኑ የተነገረለት ጥብቅ ህግ ረቂቅ ባጸደቁ አስራ አራት የቻይና ፓርላማ አባላት ላይ ዩናይትድ ስቴትስ የጣለችው ይህ ማዕቀብ ክፉኛ ያስቆጣውና በብርቱ የሚያወግዘው መሆኑን የሆንግ ኮንግ ጉዳይ ካቢኔ የተባለ ጽህፈት ቤት አስታውቋል። ይህ በእንዲህ እንዳለ የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሁችንይንግ በበኩላቸው ዩናይትድ ስቴትስ ለታይዋን የፈጸመችውን የጦር መሳሪያ መሳሪያ ሽያጭ እንድትሰርዝ ጠይቀው ቤጂንግ ተገቢ ያለችውን እርምጃ መውሰዷንም ተናግረዋል። አድማጮች ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪ ዝግጅቶች ጋር አብራችሁ ታመሹ ዘንድ ካብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ጋቢና ቪኦኤ የአዲሱ ትውልድ ድምፅ መደመጡን ይቀጥላል። አብራችሁን ስለምታመሹም እናመሰግናለን። ዘገባዎቻችንን ለማግኘት ሐሳባችሁንም ለማጋራት ቪኦኤ አምሐሪክ የማኅበራዊ መገናኛ ገጻችን ጥሩ አማራጭ ነው። ወደ ቀዳሚው ዘገባ እናምራ። በኮሮና ወረርሽኝ ስጋት ምክንያት ኢትዮጵያ አብዛኞቹን ትምህርት ቤቶቿን ዘግታ በቆየችባቸው ጊዜያት በከፍተኛ ትምህርት ተቋማት ውስጥ የሚማሩ የሁለተኛና የሦስተኛ ዓመት ድህረ ምረቃ ተማሪዎች ትምህርታቸውን በቴክኖሎጂ በመታገዝ ሲከታተሉ ቆይተዋል። ጥቂቶቹም ትምህርታቸውን አጠናቀው ለመመረቅ በቅተዋል። ይህ በከፍተኛ ትምህርት ተቋማት እየተካሄደ ያለው በቴክኖሎጂ የታገዘ የትምህርት ሂደት ምን ይመስላል? በትምህርት ጥራቱ ላይ ሲያሳደረው ተጽዕኖ አለ ወይ? ስትል ስመኝሽ የቆየ የድህረ ምረቃ ተማሪዎችን አነጋግራ የሚከተለውን አጠናቅራለች። የኮሮና ቫይረስ ኢትዮጵያ ውስጥ መገኘቱ ሲረጋገጥና የትምህርት ሚኒስቴር ስርጭቱን ለመግታት ትምህርት ቤቶችን ለመዝጋት ሲወስን በአዲስ ኮሌጅ የኮንስትራክሽን ማኔጅመንትና ቴክኖሎጂ ሁለተኛ ዲግሪዋን የምታጠናው የምስራች ስለሺህ ወደ ሶስተኛ አመት ለመሸጋገር ለሚቀራት ፈተና እየተዘጋጀች ነበር። ሁለተኛ አመት ጨርሼ ልክ ኤግዛም ሲደርስ ነበረ። እንደ አጋጣሚ ኤግዛም ስኬጁል ተደርጎ ልክ ልንፈተን ፎር ዴይስ ፋይቭ ዴይስ ሲቀር ነበረ ኮሮና አገራችን ገባ። ተብሏናውን የተደረገው ወዲያው ሆልድ ተደረገ፣ ክላሶችም ፈተናዎችም በኋላ ያሉት በሙሉ ከፈተናውን ጨምሮ አንድ ሴሚስተር በኦንላይን የተደረገው ማለት ነው። የኮሮና ወረርሽኝን ስጋት ለመቀነስ በሁሉም ደረጃ ያሉ ትምህርት ተቋማት ላልተወሰነ ጊዜ እንዲዘጉ ቢወሰንም የሳይንስና ከፍተኛ ትምህርት ሚኒስቴር የሁለተኛና ሶስተኛ ዲግሪ ተማሪዎች ከየቤታቸው ሆነው ትምህርታቸውን በድህረ ገጽ አማካኝነት እንዲከታተሉ የወሰነው ብዙም ሳይዘገይ ነበር። የምስራችንም ጨምሮ ወደ 200 ሺህ የሚጠጉ የሁለተኛና የሶስተኛ ዲግሪ ተማሪዎች ትምህርታቸውን በዚህ መልኩ ሲከታተሉ ቆይተዋል። ይህ በቴክኖሎጂ የታገዘ የመማር ማስተማር ሂደት ኢትዮጵያ ውስጥ ባለው የኢንተርኔት አገልግሎት አለመስፋፋት፣ የመብራት መጥፋትና ኔትወርክ መቆራረጥ የመሳሰሉ ብዙ ተግዳሮቶች ቢኖሩትም የምስራች አገልግሎቱን ማግኘት ለቻሉ ተማሪዎች ግን የተሻለ ሁኔታ ፈጥሯል ትላለች። ከኔትወርክ ጋር የተገናኙት ነገሮች እንትን ቢሉ ኦንላይን ክላሶች ማስተማርና እንትኑ ሂዶት ላይ ጥሩ ነገር አላቸው ብዬ አስባለሁ። ኦንላይን በሚሆን ጊዜ በራስሽ ጥረሽ ብዙ ሪሰርቾችን የመስራት ብዙ የማንበብ ልምድ እንዲኖር ከክላሱ በተጨማሪ ብዙ ነገሮችን ሰርች እንድታደረግ ያደረግሻል። ኦንላይን ሆኑ ክላስ ውስጥ ስንሆን ፍሪ አይደለንም። ኮሚኒኬት የማድረግ ከአስተማሪም ጋር እርስ በርስም ዙም ላይ ግን ሲሆን ሁሉም በነፃነት ካለበት ቦታ ሆኖ ሰአትም ብዙ ሪስትሪክት አያደረጉም አስተማሪዎቹ፣ ለቀቅ አድርገው ነው። ስለዚህ ሁሉም ማስተያየቱን ይሰጣል፣ ፊድባክም ያገኛሉ አስተማሪዎቹ ብቻ። ከኔትወርኩ በስተቀር ኦንላይን ክላሶች በጣም ነጻነት ይሰጣሉ። በተመሳሳይ ዩኒቨርሲቲ በኮንስትራክሽን ማኔጅመንትና ቴክኖሎጂ ሁለተኛ ማስተርሱን እየተማረ የሚገኘው ኦብሴ ማቴዎስ ግን የድህረ ገጽ ትምህርቱ ተማሪዎች በክፍል ሆነው ከአስተማሪ ጋር በመገናኘትና እርስ በርስ ማግኘት የሚችሉትን ተጨማሪ ጥቅም አሳጥቷል ይላል። ፕላስ ውስጥ በሚኖረው ነገር ሁሉም ሰው ፈልጎም ባይሆን ወይ በመጠየቅም ፓርቲስፔት እንዲያደርግ ይደረጋል። ፕላስ ደግሞ ሰአትም ተወስዶ ከተመደበው የፕላስ ሰአትም ገፋ ተደርጎ ዲስካሽኖችና ሊኖሩ ይችላሉ። ፕሮጀክቶች ሚኒ ፕሮጀክት ነገሮች ይኖራሉ። እነዚህን ፕሬዘንት ማድረግ ይኖራል። ጥያቄዎች መጠየቅ ይኖራል። አንዱ ከአንዱ የመማማር ነገር ይኖራል። ስለዚህ ኤክስፒሪንስ ሼሪንግ በጣም አለው፣ ኖሌጅ ሼሪንግ አለው። አንዱ የሚሰራውን ነገር አንዱ በደንብ ያያል። አሁን ላይ በዚህኛው ጋር ግን ሳየው እዛ መልኩ አደለም። ላይ እኔ የማቀርበው ነገር ሲኖረኝ ገባለው ኦንላይን የራሴን ፓርቶር እኔ ግሩፖች ጋር ያሉትን አቅርቤ ወጣለሁ። ሰው ሌላ ሰው አቴንድ አድርጎ ሊከታተለኝ ይችላል፣ ከፈለገ ላይከታተሉኝ ይችላል። ስለዚህ እዛ ጋር ያለው ነገር በዚህ እውቀት ሼር የማድረጉ ነገር ላይ በጣም ጋፋለ። የሁለተኛ ዲግሪ የመመረቂያ ስራቸውን በድህረ ገጽ አማካኝነት ሰርተው ለመመረቅ ከበቁ ተማሪዎች መሀል አንዱ ኪሩቤል አምሳሉ ነው። በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የሜካኒካል ኢንጂነር ተማሪ የነበረው ኪሩቤል ትምህርቱ በኮሮና ምክንያት ሳይቋረጥ ማጠናቀቁ ቢያስደስተውም አጠቃላይ ሂደቱን ግን እሳት የማጥፋት ስራ ነው ሲል ይገልጸዋል። ያው እሳቱን የማጥፋት ብለን ብንወስደው ይሻላል እንጂ የኢንፍራስትራክቸሩ በጣም አስቸጋሪ ነበረ። አሁን አዲስ አበባ ያሉ ተማሪዎች የተሻለ የኢንተርኔት አክሰስ ይኖራቸዋል ተብሎ ይታሰባል፣ በብዛት ባይሆንም ሪሌቲቭሊ ከሌሎቹ አንጻር። ወደ ክፍለ ሀገር ወይም ደግሞ ወደ ቤታቸው የተመለሱ የክፍለ ሀገር ልጆች ግን በጣም ሲቸገሩ ይቻለው። እኔ በበኩሌ በኢንተርኔትም ባለመኖሩ ምክንያት የምርምር ስራቸውን ለአሁን ድረስ ያልጨረሱ ልጆች አሉ። የኪሩቤል የትምህርት ዘርፍ ከክፍል ትምህርት በተጨማሪ በቤተ ሙከራ ውስጥ ምርምሮችን ማካሄድ ይጠይቃል። ዩኒቨርስቲዎች ደግሞ ጊዜያዊ የኮሮና ታማሚዎች ማቆያ ሆነው በመቆየታቸው ተማሪዎች የጀመሯቸውን የምርምር ስራዎች ማጠናቀቅ ካለመቻላቸውን በተጨማሪ ለወጪ እንደዳረጋቸው ኪሩቤል ይገልጻል። የምርምር ስራቸውን ከዩኒቨርስቲዎች ውስጥ ከላብራቶሪዎች ውስጥ ተተወጡ ልጆች ነበሩ። አብዛኞቹ ለምሳሌ የኬሚካል ምህንድስና ተማሪዎች የፉድ ኢንጂነሪንግ ተማሪዎች የመሳሰሉት ማለት ነው። በወጡ ጊዜ ለአራት ወር የሚቆዩ ለአምስት ወር ሙሉ ሳምፕሎቻቸው ተበላሽተው ድጋሜ ለተጨማሪዎች ተጋልተው ነበረ። ከቨርቹዋሊም ደግሞ ምንም ነገር መስራት አይችሉም። ይሄንን እንደ አርኩቴን ቅድም መግባት ሊከለከል ስለነበረ በላቦራቶሪ ቴክኒሽኖችንም ማሰራት አይችሉም ነበር እነዚህ ስለዚህ በጣም አፌክት አድርጓል፣ የሚል አመለካከት አለኝ። እነዚህ ችግሮች ተደራርበው ኪሩቤል በቴክኖሎጂ አማካኝነት ትምህርታቸውን እየተከታተሉ የሚገኙትም ሆኑ በድህረ ገጽ ታግዘው እየተመረቁ ያሉ ተማሪዎች የሚያገኙት የትምህርት ጥራት ላይ ተጽዕኖ አለው ሲል ይሰጋል። የትምህርት ጥራት ላይ አሁን እነዚህ ልጆች ኮምፒታንት ይሆናሉ የሚል እምነት የለኝም። በተለይ የኮርስ ስራቸው የኮርስ ስራቸው ስራቸውን ወይም የገጽ ለገጽ ትምህርት የሚባለውን ቨርቹዋሊ ያለፉት ልጆች ቨርቹዋሊ ተምረው ያለፉት ልጆች ያዳግታቸዋል የሚል እምነት አለኝ። እንዲህ ስናወራም በስልክ የሚሆን በተለያየ ነገር ስናወራም ያላቸውን ፍራስትሬሽን ይቅልሱልኛል። ስለዚህ ውጤታማን የሚል አመለካከት የለኝ። በግሌ የከፍተኛ ትምህርት ተቋማት የድኅረ ምረቃ ተማሪዎቻቸውን በቴክኖሎጂ ታግዘው እንዲያጠናቅቁ የማድረግ ጥረታቸውን ቀጥለዋል። የምስራችም የመመረቂያ ስራዋን በድኅረ ገጽ አማካኝነት ከአማካሪዋ ጋር እየተገናኘች ለማከናወን እየተዘጋጀች ነው። ብዙዎች ግን በክፍል ውስጥ ከአስተማሪ ጋር በመገናኘት ትምህርት የሚቀጥልበትን ጊዜ ይናፍቃሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ Taffir Virginia. ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። አብራችሁን ስለሆናችሁም በእጅጉ እናመሰግናለን። የኮቪድ-19 ቫይረስን መከላከል የሚያስችሉ ክትባቶች የምርምር ሂደት አበረታች ውጤቶችን አምጥቶ አንዳንድ ሀገራት የሙከራ ስርጭትን ለማስጀመር ናዱ ይገኛሉ። ለመሆኑ በእጩነት የቀረቡት ክትባቶች በምን ደረጃ ላይ ይገኛሉ? በምንስ መልኩ ነው ለተጠቃሚዎቹ የሚቀርቡት? የቀደሙ አሰራሮችን አጣቅሰው ያስረዱን ዘንድ በዩናይትድ ስቴትስ በሽታዎች መቆጣጠሪያ ማዕከል ውስጥ በከፍተኛ ኃላፊነት በማገልገል ላይ የሚገኙትን ዶክተር ኤርሚያስ በላይን አናግረናል። ዶክተር ኤርሚያስ አትላንታ ጆርጂያ በሚገኘው ማዕከል ከፍተኛ ጉዳት በሚያስከትሉ ደቂቅ አካላት ላይ ምርመራ በሚያደርገው ክፍል ውስጥ ተባባሪ ኃላፊ ናቸው። ዶክተር ኤርሚያስ በላይ በድጋሚ ስለተገናኘን ደስ ብሎኛል። ከሰሞኑ ውጤታማ የኮቪድ-19 ቫይረስ መከላከያ ክትባቶች እየተገኙ መሆናቸው ይሰማል። እንግሊዝን የመሰሉ ሀገራት በጥቅም ላይ ሊያውሏቸው እየተዘጋጁ መሆኑንም ተሰምቷል። ቀደም ባሉት ጊዜያት ክትባቶችን ለማዘጋጀት የወስደው ከነበረው ጊዜ አንፃር የአሁኖቹ ክትባቶች ግኝት የፈጠነ ነው ወይንስ የዘገየ ነው ማለት ይቻላል? ኦ በጣም የፈጠነ ነው። ከዚህ በፊት ክትባቶችን ለማዘጋጀት አመታት ይወስዱ ነበር። በጥቂቱ እስከ ሶስት አንዳንዴም ከዛ በላይ ከሶስት አመት ከዛም በላይ ሊወስድ ይችላል። በአሁኑ ግን በጣም በፈጠነ ሁኔታ አንድ አመት ባልወሰደ ጊዜ ውስጥ ክትባቱ ማለፍ ያለበትን የጥናት ሁኔታዎች አልፎ እዚህ ደረጃ ላይ ደርሷል እና የስ በጣም በኃይለኛ ፍጥነት ነው ለመጀመሪያ ጊዜ ክትባት በማምረት ታሪክ ውስጥ በፈጣን ደረጃ ላይ ነው ክትባቱ እዚህ ሊደርስ ይችላል። እንግዲህ በዩናይትድ ስቴትስ ውስጥ እስካሁን በስራ ላይ እንዲውል እውቅና የተሰጠው ክትባት ባይኖርም ሦስተኛው ምዕራፍ ላይ የደረሱ አምስት ክትባቶች እንዳሉ የበሽታዎች ቁጥጥር ማዕከል አስታውቋል። ይህ ምዕራፍ ምን አይነት ስራዎች የሚከናወኑበት ነው? ለተጠቃሚዎች ከመዳረሱ በፊት የሚቀረው ደረጃ ምንድን ነው? አሁን ሦስተኛ ምዕራፍ ላይ ደረሱ ሲባል ሦስተኛ ምዕራፍ ወይም ፌዝ ስሪ የምንለው የመጨረሻው ጥናት የሚደረግበት ነው። በሺዎች የሚቆጠሩ በሰላሳ ሺህ አርባ ሺህ ሀምሳ ሺህ በላይ የሚቆጠሩ ክትባቱ የሚሰጣቸው ሰዎች ጥናት የሚደረግባቸው ሰዎች ተመርጠው ክትባቱ ተሰጥቷቸው በሽታውን በእነ ቁጥር ባላቸው ሰዎች ከፍተኛ ቁጥር ባላቸው ሰዎች ክትባቱ በሽታው እንደሚከላከል ረጅም ጊዜ በመከታተል ለወራት በሚወስድ ጊዜ በመከታተል ከበሽታው ክትባቱ እንደሚከላከላቸው ጥናት የሚደረግበት እንደገና ደግሞ ቁጥራቸው በዛ ያለ ስለሆነ የክትባቱ ደግሞ ሳይድ ኢፌክት ወይም ደግሞ የተለየ ያልተጠበቀ ጉዳት እንደማያመጣም በተጨማሪ ጥናት የሚደረግበት ነው። እነኚህ ሰዎች በሁለት ቡድን ይከፈላሉ። ክትባቱ የሚሰጣቸው እንደገና ደግሞ ክትባቱ የማይሰጣቸው ሰዎች ተለይተው በሁለቱ መካከል በሽታውን የሚይዛቸውን ቁጥር በማጥናት ክትባቱ የተሰጣቸው ሰዎች ከበሽታው እንደሚጠበቁ፣ ያልተሰጣቸው ደግሞ በሽታው እንደማይጠበቁ የሚደረግ አይነት ጥናት ነው። አንተ እንዳልከው አምስት ስድስት የሚሆኑ ክትባቶች እዚያ ደረጃ ላይ ደርሰዋል። ግን ሁለት ክትባቶች በዚህ በሶስተኛው ክፍል ወይም ፌስ ፍሪ ጥናት ላይ ጥሩ ውጤት ስላመጡ የአስቸኳይ ጊዜ ፈቃድ ለማግኘት ኤፍዲኤ ለፉድ ድራግ አድሚኒስትሬሽን የሚገባው ማመልከቻ አቅርበው በዚያ ፕሮሰስ ላይ ይገኛሉ ሌላው ማብራሪያ የሚያሻው ጥያቄ ፈቃድ የሚያገኙ ክትባቶች በምን መልኩ ይሰራጫሉ የሚለው ነው ዶክተር ኤርሚያስ ከወራት በፊት በነበረን ቆይታ በእርግጥ ጠቀስ አድርገውታል ሀብታም ሀገራት ለክትባት ምርምርና ስርጭት የሚሆን በቂ አቅም አላቸው በርካታ የአፍሪካ ሀገራትን ጨምሮ ደግሞ የኢኮኖሚ አቅም የሚፈትናቸው ሀገራትም አሉ በእነዚህ ሀገራት ለሚኖሩ ህዝቦች ክትባቱ ሊደርስበት የሚችልበት ዓለም አቀፍ አሰራር አለ ወይ? አሁንም ዓለም ጤና ድርጅት በደብች እንደገና ደግሞ ጋቢ በሚባል ግሎባል አላያንስ ፎር ቫክሲን ኢንስቲትዩት የሚባል ጋቪ የሚባል ድርጅት እነሱ በዚህ ሁኔታ ላይ እየሰሩ እንደሆነ አውቃለሁ። ነው ግን ምን ያህል ደረጃ ላይ እንደደረሰ ገና ክትባቱ ራሱ ለገበያ የቀረበ ስላልሆነ በምን ያህል ፍጥነት ወደ ታዳጊ ሀገሮች ሊደርስ እንደሚችል አሁን ከዚህ ሆኜ መናገር አልችልም ግን ይህንን ስራ ብለው ይህንን የሚያዘጋጁ ይህንን የሚያጠኑ ብዙ ድርጅቶች እንዳሉ የጤና የዓለም ጤና ድርጅትን ጨምሮ የጋቢ ያልኩት ድርጅትም በዚህ ላይ እየሰሩ እንደሆኑ አውቃለሁ ዶክተር ኤርሚያስ አንድ ጥያቄ ልጨምር ኢትዮጵያን የመሰሉ ሀገራት ክትባቱ ወደ ግዛታቸው በሚደርስ ጊዜ በፍጥነት ለተጠቃሚዎች ለማድረስ ሊወስዷቸው የሚችሏቸው ቅድመ ዝግጅቶች አሉ ወይ? እንግዲህ ክትባቶችን መስጠት የመጀመሪያ አይደለም። ማደራጀቱን፣ ማከማቻውን ቦታ ከማከማቻው ቦታ ወደ የህብረተሰቡ እንዴት እንደሚሰራጭ የህጻናት ክትባት በየጊዜው የሚሰጥ ስለሆነ ያንኑ ሲስተም ያንኑ ፕሮሰስ በመጠቀም ክትባቶች ወደ ወደየክፍለ የክፍለ ሀገሩ ወደ ተለያየ ቦታ ላይ እንዲዳረሱ ማድረግ ይቻላል። አሁን ዋናው ትልቁ የዚህም ክትባት ልዩ ሊያደርገው የሚችለው የትኛው ክትባት ታዳጊ ሀገሮች እንደሚቀርብ አንድ መታወቅ ይኖርበታል። ያደጉ ሀገሮች ለምሳሌ አሜሪካን ሀገር የሚቀርበው ክትባት በቅዝቃዜ የሚቀመጥበት የፍሪጅ ፍላጎቱ ቀላሉ የሚገኝ አይደለም። አሁን ለምሳሌ አንዱ አንዱ ክትባት ማይነስ ሰባ ማይነስ ሰቨንቲ ዲግሪስ ነው መቀመጥ ያለበት። እንደዚህ አይነት ማይነስ ሰቨንቲ የሚያቀርብ ፍሪጅ በየቦታው ለማግኘት በጣም አስቸጋሪ ነው። ባደጉትም ሀገር እንኳን ቀላል አይደለም። ሆኖም ግን ሌላ ክትባቶች ደግሞ አሉ፣ ያን ያክል የቅዝቃዜ ፍላጎት የማያስፈልጋቸው ማለት ነው። ወይም ያን ያክል ማቀዝቀዝ የማያስፈልጋቸው እነሱ ክትባቶች ገና እንዳልከው ቅድም እንዳልከው ጥናት ላይ ናቸው። አንዳንዱ በሶስተኛ ደረጃ ላይ አለ። እነሱ ክትባቶች ከደረሱ በቀላሉ ማሰራጨት ይቻላል። ምክንያቱም እንዳልኩ ክትባትን ማሰራጨት አዲስ አይደለም። በፖሊዮ በየሀገሩ ተሰርቶበታል ፖሊዮ ማጥፋት እንደሚመለከት ሚዞልስ እና ደግሞ ሌሎችም የህጻናት ክትባቶችን በማሰራጨት ብዙ ልምዳ አለ። ተጠቅሞ ማሰራጨት ይቻላል። ዋናው ግን የትኛው ክትባት ነው ለታዳጊ ሀገሮች የሚቀርበው የሚለው ነው። ብዙ የቅስቃሴ ፍሮች ማያስጠይቀው ብዙ ቅዝቃዜ ማያስጠይቀው ክትባት ከሆነ ለማሰራጨት ብዙ ያስቸግረናል። እጅግ በጣም አመሰግናለሁ። በዩናይትድ ስቴትስ የበሽታዎች መቆጣጠሪያ ማዕከል ውስጥ በከፍተኛ ኃላፊነት እያገለገሉ ይገኛሉ፣ ዶክተር ኤርሚያስ በላይ ማብራሪያውን ስላቀበሉን በእጅጉ አመሰግናለሁ። በአድማጮች ስም እኔም አመሰግናለሁ። ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ ይቀጥላል። አብራችሁን ስለሆናችሁም በእጅጉ እናመሰግናለን። ዋሴ ሙሉጌታ የዋስ ምጣድ መስራችና ስራ አስኪያጅ ነው። በንግድ ዓለም ውስጥ በመውደቅና በመነሳት ላለፉት 20 ዓመታት እንደቆየ ይናገራል። ዋስ ምጣድ በኢትዮጵያ፣ በሰሜን አሜሪካ፣ በካናዳ፣ በስዊድንና በጀርመን ሀገር የሚሸጥ ሲሆን ከመደበኛው ምጣድ በሶስት እጅ ያነሰ ኃይል እንደሚጠቀምም ይናገራል። በዓመት ከአንድ ሚሊዮን ዶላር በላይ የንግድ ሽያጭ ያለው የዋስ ምጣድ በአሁኑ ሰዓት በደብረ ብርሃን ከተማ የማምረቻ ፍቃድ ወስዶ ፋብሪካ በመገንባት ላይ ይገኛል። ኤደን ገረመው ከዋሴ ሙሉጌታ ጋር የነበራትን ቆይታ በመቀጠል ታስደምጠናለች። በባህር ዳር ተወልዶ ያደገው ዋሴ ሙልጌታ ከልጅነቱ ጀምሮ የማንበብና የመመራመር ፍቅር እንደነበረው ይናገራል። ነገር ግን አምሽቶ የማንበብና የማጥናት ፍላጎቱ መብራት ይቆጥራል በሚሉ ሰበቦች ይደናቀፉበት እንደነበረም ነው የሚያስታውሰው። ይሄ አባባል ታዲያ አሁን ላለበት የኃይል ቆጣቢ የሆነ የኤሌክትሪክ ምጣድ መነሻ ሆኖታል። ሞዋይ ይሄን ያህል ማጥናት እየፈለጉ ያ ያ ነገር ኤሌክትሪክ በቃ ያ በአእምሮ የተፈርቶ ቀረ። በቃ ኢነርጂ መቆጠ የሚለው ነገር በቃ ተግባረን ገብቼ ከተግባረን ምጣዱን ከዛ ከወጣ ሁሉ መጣዱን ሰራ ነበርና፣ ከዛ በኋላ በቃ ይህ እነዚህን ኮንሲም የሚያደርገውን እንዴት አድርጌ ነው የምቀይረው? ፕላስ ደግሞ ትልቁ የሀገራችን ትልቁ ችግር የሚጨፈጨፈው እንጨት ነው፣ ዋናው ኤንቫሮመንታል አክቲቪስት ምንድን ነው ምጣድ ለመጋገር የሚወጣው እንጨት በጣም ትልቅ እንጨት ነው። ሌላውም ሸክላው ምጣዱን ለመስራት ሁሉ የሚወጣው እንጨት በጣም አይነት እንጨት ይሄን ቴክኖሎጂ በኤሌክትሪክ ውስጥ ጂ ከስልሳ ዓመት ሙሉ እስካሁን ድረስ ግን ቴክኖሎጂ በጣም እንደ የሚያሳፍር ነው የምልሽ። በስንት ጊዜ በቴሌቪዥን ይነገራል፣ ስንት ጊዜ ይነገራል። ግን አንድ ሰው ወይም አንድ ተቋም ይህንን አክሽን ውስጡ ዲዛይን ያደረገ ሰው የለም። ዋስ ኤሌክትሮኖች ግን ያው ሀያ ዓመት ነው ካለው ምጣድ ጋራ ታውዳ በእንጀራው ለምሳሌ ሀም በአንድ ቁራሽ እንጀራ ነው የሚያንሰው። አሁን ይሄ አርባ ሴንቲሜትር ነው ትልቁ አምሳ አራት ሴንቲሜትር ነው እስከ ስልሳ ሴንቲሜትር አለ። ግን በሚዛን አድርገህ ነው እኩል ባላንስ ብናደርገው ነው ምሽ ቅዱሳል ያኛውን እንጀራ እና ሁለት መቶ አምሳ ግራም እና ያኛው ሶስት መቶ አምሳ ግራም እንጀራ ግን ባላንስ አድርገን በግራም አድርገን ብንበላው የኔን እንጀራ ስትበይ ሰላሳ ሁለት ሰላሳ ሁለት ዋት ነው ኮንሲም የምታደርግ በዛ በኢትዮጵያ እንጀራ የተጋገረው ስትበይ አንድ መቶ ስድስት ዋት ነው የምትበይ። ምጣድ አዲስ አበባን ብቻ ብጠቀው፣ በሶስት እጥፍ የኃይል ቅናሽ ያላት የዋስ ምጣድን ለመስራት ታዲያ የአመታት የሙከራና የጥረት ጊዜውን ያሳለፈው ዋሴ ከአዲስ አበባ ወደ ካናዳ በመሄድ ኑሮውን ካናዳ ካደረገ በኋላ ጥረቱን በትምህርት በማስደገፍ ለማሳደግ ቢሞክርም የሄደበት መንገድ ግን ከተለመደው ወጣ ያለ ነበር። ይህም ህልሙን ለማሳካት የወሰደው ምርጫ መሆኑን ይናገራል። ዩኒቨርሲቲው ደግሞ የሚያስተምረው ያን ጊዜ ሶፍትዌር ነው ወይ ሃርድዌር እና ለእኔ ላለኝ ህልም ድሪም አይሆንም። ከዛ ኮሌጅ ገባሁ። ኮሌጅ ሲገባ የምፈልገው ትምህርት አገኘ ኤሌክትሮኒክስ ኢንጂነሪንግ ነው። እዛ ተማር ኮሌጅ ያን ጨረስኩኝ። ከዛ ፉልታይም ታይም እየሰራው የተለያየ ካምፓኒ እየሰራው በፓርት ታይም፣ ግን ቤቴ ሁሉ ጊዜ መጣሉ የምቀጠቀጠው ምጣዱ ሳንሳሽን። አንድ ጊዜ መጀመሪያ አናሎግ የሆነ ምጣድ ሰራው ካናዳ ገበያ ላይ ዋለ። ከዛ ፕሮፌሽን ቴስት ኢንጂነር እና ከዛ ኋላ ቴስት አደረገው። ብዙ ዲዛይን ባለቤት ዜት ይባላል። አል አለ ከአስተመር ፊት ባንክ መጡ። ብዙ ኮምፕሌን መጣ። ሰቨንቲ ፋይቭ ኦቨር ሲክስቲ ፐርሰንት ሲመጣ ያን ፕሮዳክት አቆምኩና ወደ ዲጂታል ቴክኖሎጂ ለመቀየር ደግሞ ሌላ አመት ወሰደ። እንጀራ ማሽን ደግሞ አለ። እንጀራ ማሽን ውስጥ ገባ መጥ እና ቶሮንቶ ቱ ታውዘንድ ሲክስ ላይ ከፍቼ ዋስ እንጀራ ብዬሽ እሸጥ ነበረ። በንግድ ዓለም ውስጥ መውደቅና መነሳት እንደሚያጋጥም ከህይወት ተሞክሮ የተማረው ዋሴ የእንጀራ ማምረቻ ማሽኑ ጥሩ እየሰራ ያለ የጋዝ መስመሩን በኤሌክትሪክ መስመር እንዲቀይር ከአቅሙ በላይ የሆነ ገንዘብ በመጠየቁ ምክንያት ለኪሳራ ተዳርጎ ድርጅቱን ለመዝጋት እንደተገደደም ነው የሚናገረው ታዲያ ይሄ የመውደቅና የመነሳት የሙከራ ሂደት ገንዘቡን ብቻ ሳይሆን በኑሮ ላይ በሚደቅነው ፈተና ምክንያት ትዳሩንም አብሮ ማጣቱን ይናገራል። ዋሴ ግን ኪሱ ውስጥ የነበረችውን ሀያ የካናዳ ዶላር ብቻ ይዞ ታክሲ እየነዳና በሳምንት ከዘጠና ሰዓት በላይ እየሰራ ገንዘብ አጠራቅሞ ወደ ቀደመ ስራ መመለሱን ነው የሚያስረዳው። እዛ ምክንያት ከስር የወጣ ነው ፕሮጀክት ካላቆም ካልፈልግም ማለች ቤቴን ሁሉ ነገር ምንድን ነው ያን ሰዓት ገንዘቡ ነው እንጂ የጠፋው፣ ኖሌጁ እስቲ አብሮ ነው ያለው። እና ጊባ ባለ ነው። ከዛ እንደገና ታክሲ በሳምንት ኔ ሀያ ዘጠና ዘጠኝ ሰዓት እየሰራው ከዛ ባንክራፕሲ አልኩኝ ካናዳ ወዲያ በአንድ ወር ያጠፋውት ገንዘብ ሁሉን በጠበቃ ሳሳይ በአንድ ወር ዲክሌር አፕሩ ባረጉ። ከዛ ደግሞ ዚ ባንክ መርሰ የነበረው ቆመን ማለት ነው። ከዛ ታክሲ ምሰራውና ያና ድርጌ አንድ አመት ከሁለት ወር ምናምን ኦቨር ዘጠና ማሽ ዶላር ሀያ ዶላር ቀርቶኝ መኪና የለኝም። ከዛ ያን ያደረጉና ሬስቶራንት ከፈቱ ካናዳ ዋስት ሬስቶራንት በጣም ቆንጆ። ከዛ በኋላ ሪከበር ማለት ጀምር ግን ከዛ ሲንግል ፕሮጀክት ላይ ፎክስ አድርጌ የዋስ ዲጂታል ምጣድ በአሁን ሰዓት በአሜሪካ በካናዳና በተለያዩ የአውሮፓ ሀገራቶች የሚሸጥ ሲሆን በተለየ መልኩ በዓለም ዙሪያ ለማስተዋወቅም የማህበራዊ ድረገጹ ትልቅ ሚና እንደሚጫወት ዋሴ ይናገራል። ሶሻል ሚዲያ ማርኬቲንግ በጣም ወር ነ ሶሻል ሚዲያ ማርኬቲንግ ነው። ለምሳሌ አንድ ቢዝነስ ከፍተሽ በር ከፍተሽ የምጠብቂበት ዘመን አልፏል። ኢቨን የስልሳ አምስት ዓመት ሽማግሌ ጉግል አድርገው ቤታቸው የሚሄዱበትን ሆቴል ሪቪው አንብበው ካነበቡ በኋላ ወይም ደግሞ የሚገዙትን እቃ ሪቪው ካነበቡ በኋላ ነው ያልቃ። ስለዚህ ሶሻል ሚዲያ እኔ በየቀኑ ስለ ፌስቡክ፣ ስለ ጉግል፣ ስለ ዩትዩብ ፕሬዜ አንድ ነገር ሳላነባል። ለምሳሌ አሁን ስቢልን ቢዝነሱ ስለሆነ ካለ ወጪ ብዬ ራን አድርገዋል ባንዴ በስልክ ስልክ በስልክ አድርጌ ፕሮዳክትን ጨርሷል እና በተጨማሪም ዋሴ በአሁኑ ሰዓት በደብረ ብርሃን ከተማ ፋብሪካ እያስገነባ ሲሆን በተለየ መልኩ የድርጅቱን ሰራተኞች ያማከለ የትርፍ መጋራት ያለበት የንግድ ሞዴል እንደሚጠቀምም ነው የሚያስረዳው። ሪቸርድ ብሬንሰን የሚባል ሀብታም ነው። ሪቸርድ ብሬንሰን ማለት ሰማንያ ስምንት ካምፓኒ ያለው ቨርጅን ኤርላይን ቨርጅን ጌዛት ኦነር እና ብዙዎቹ። እንዴት ነው የሰውዬ ሰማንያ ስምንት ካምፓኒ? ይሄ ስለሱ በቃ

ስልሳ ዓመት ሙሉ ያልተቀየረ ቴክኖሎጂ ምን ዋሴ ሙልጌታ በቀጣይም ህብረተሰቡና ሀገሩን የሚጠቅም ስራ ለመስራት ፍላጎት እንዳለውና የጀመረውን እንደሚያስፋፋ ገልጾ ወጣቶች የእሱን ህይወት እንደ ምሳሌ በመውሰድ ሳያቋርጡ እንዲጥሩም መክሯል። ለአሜሪካ ድምጽ ሬዲዮ የደንገረመው ከዋሽንግተን ዲሲ ሰላም ስላመሽን በእጅጉ እናመሰግናለን። አቶ አሙዘዩን መሰናዶን በመምራት ኤልያስ አስማረ በማቀናበር አብረናችሁ ቆይተናል። ሰለሞን አባተ ደግሞ የዕለቱን መርሃ ግብር አርታኢ ነበረ። መልካም ምሽት ይሁንላችሁ።